Voice of America. በአዲስ አበባ የአስተዳደር መስሪያ ቤቶች በተፈጸሙ የሙስና ወንጀሎች የተጠረጠሩ 125 ግለሰቦችን በቁጥጥር ስር ማዋሉንና ጉዳያቸውን እያጣራ መሆኑን የአዲስ አበባ ፖሊስ ኮሚሽን አስታውቋል። ዘጋቢያችን እስክንድር ፍሬው አጠር ያለ ዘገባ አስተላልፎልናል። የአዲስ አበባ ፖሊስ ኮሚሽን ሰሞኑን እንዳስታወቀው ባለፈው ሳምንት መጨረሻ በቁጥጥር ስር የዋሉት ሰዎች በተለያዩ የከተማዋ የአስተዳደር መስሪያ ቤቶች የሚሰሩ ናቸው። ሀያ ሁለቱ በአመራር ደረጃ የሚገኙ፣ ዘጠና ዘጠኙ ሰራተኞችና አራቱ ደግሞ ሌሎች ግለሰቦች መሆናቸውንም በመንግስት የመገናኛ ብዙሀን የተጠቀሰው የኮሚሽኑ መግለጫ አመልክቷል። የመንግስትን ቤት ወደ ግለሰቦች እንዲዞር ማድረግ፣ በህገወጥ መንገድ የተሽከርካሪ ሰሌዳ መስጠት፣ በሌሎች ስም መንጃ ፈቃድ መስጠት የመንግስትን ገንዘብ ማጉደል ያለ ጨረታና ከሕግና ስርዓት ውጪ ሥራዎችን ለግለሰቦች መስጠት ደግሞ ከተጠረጠሩባቸው ወንጀሎች መካከል መሆናቸውን ጠቅሷል። እርምጃው መንግስት ከቅርብ ጊዜ ወዲህ ከጀመራቸው የመልካም አስተዳደርና የጥልቅ ታድሶ እንቅስቃሴዎች ጋር የተገናኘ እንደሆነም መግለጫው ጠቁሟል። የመዲናዋ የልማት እንቅስቃሴዎች በሚፈለገው ፍጥነት የሕዝቡን እርካታ ሊያመጣ በሚችል አቅጣጫ እንዳይጓዙ የሚያደርጉ እንቅፋቶች መኖራቸውን መግለጫው አስታውሷል። ከነዚህ እንቅፋቶች መካከል በተለያዩ የመንግስትና የአስተዳደር አካላት በአንዳንድ የመንግስት ሰራተኞች የሚፈጸሙ የሙስና ወንጀሎች ዋነኞቹ እንደሆኑም አስረድቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ